የዩናይትድ ስቴትስ ሪፐብሊካን ፓርቲ እጩ ፕሬዚደንት ዶናልድ ትራምፕ ይህንን ስርዓት የኔን ያህል የሚያውቀው የለም፣ የምጠግነውም እኔ ብቻ ነኝ አሉ። እጩ ትናንት ባደረጉት የምርጫ መቀበያ ንግግራቸው ከሌሎች ሀገሮች ጋር ከእንግዲህ የውል የሚባል ነገር የወል ውል የሚባል ነገር አይኖርም ብለዋል። ሰሎሞን አባተ ዘገባለው የክሊቭላንድ ኦሃዮ ኩዊን ሎንስ፣ ግዙፍ የስፖርት አዳራሽ እስከ አፍንጫው ማለት እስኪቻል ሞልቷል። ሐሙስ ሐምሌ አስራ አራት ሁለት ሺ ስምንት አመተ ምህረት በልጃቸው በኢቫንካ ትራምፕ እጅግ የተሽሞነሞነ አቀራረብ የማስተዋወቂያ ንግግርና ግብዣ የሪፐብሊካን ፓርቲው እጩ ፕሬዚዳንት ዶናልድ ጆን ትራምፕ ወጡ። ጥቁር ሙሉ ልብስ፣ ነጭ ሸሚዝ፣ ባለ ቀይና ነጭ ሰረዞች ክራቫት፣ ኮራ ከአንገታቸው ቀና ጀነን ብለው የሚራመዱ እርምጃቸውን ለመቀያየር የማይጣደፉ እጩነታቸውን ላላወቀ ክቡር ፕሬዚደንት እርሳቸው ስለመሆናቸው ጥርጣሬ አይገባውም። ኢቫንካን በአባትነት ስመው ከወደ ወገቦቿ ቸብቸብ አድርገው ከመድረክ አሰናበቱ እና መናገሪያው ላይ ጠቅላይ አዛዡ እርሳቸው ሆኑ። ዶናልድ ጆን ትራምፕ ለዩናይትድ ስቴትስ ፕሬዝዳንትነት እንድወዳደር የጣላችሁብኝን ኃላፊነት ከምስጋና ጋር በትህትና እቀበላለሁ። በሪፐብሊካኑ ልኡካን ጢም ብሎ የሞላው ግዙፍ የስፖርት ግጥሚያዎች መመልከቻ አዳራሽ በጭብጨባ በሆታና በሁካታ ተሞላ። እንግዲህ ዶናልድ ትራምፕ ታሳቢ አይደሉም ሙሉ የፓርቲው እጩ እንጂ። ዘመቻውም የትራምፕ አይደለም የፓርቲው እንጂ። መርሁ አሜሪካን መልሰን ሀያል እናድርግ። እንግዲህ የትራምፕ አይደለም የፓርቲው እንጂ። ከዚህ ጊዜ ጀምሮ እስከ ፊታችን ጥቅምት ሀያ ዘጠኝ ትራምፕ የሚሮጡት የሪፐብሊካን ፓርቲውን ማሊያ ቁጥር አንድ ለብሰው ነው። ማሊያ ቁጥር ሁለት የተመዘገበው በማይክ ፔንስ ስም ነው ምክትላቸው። የፖለቲካ ምርጫ ውድድር ሩጫ ነው ስሙ በዚህ ሀገር ቋንቋ አሁን ትራምፕና የሩጫው ተዳባያቸው የሚሮጡት አሜሪካን ስርዓት ለማስያዝ የተደላደለ መንገዷ ላይ መልሶ ለማውጣት ነው። ለጋስና እንግዳ በጸጋ ተቀባይ ሀገር እንሆናለን። ነገር ግን የህግና የስርዓት አገርም እንሆናለን። አሜሪካ ዛሬ ቀውስ ውስጥ ነች። በእጩ ፕሬዚዳንት ትራምፕ አባባል ዙሪያ ገባዋል ዛሬ እየተጋፈጥን ያለናቸው ችግሮች፣ በሀገር ውስጥ ድህነትና የአመጻ ተግባር በውጭ ጦርነትና ውድመት እንደቀጠሉ ሊዘልቁ የሚችሉት እኛ እነርሱን በፈጠሯቸው ፖለቲከኞች ላይ መተማመናችንን እስካላቆምን ብቻ ነው። በግብጽ እና በሊቢያ ስለተፈጠረው ችግር፣ ኢራቅና ሱሪያ ውስጥ ስላሉት የሁከትና የሽብር አድራጎቶች፣ ኢራንና የዓለም ሀያላን ስለገቡበት የኒኩሌር መርሃ ግብር ውል የዲሞክራቲክ ፓርቲውን ታሳቢ እጩ ፕሬዚደንት ሂላሪ ክሊንተንን ተጠያቂ አድርገዋል። ሂላሪ ክሊንተን ማለት አሉ ዶናልድ ትራምፕ ሞት፣ ውድመትና ደካማነት ማለት ነው። እናም አሉ ትራምፕ ለዚህች ሀገር መድህኗ እኔ ብቻ ነኝ። ይህን ስርዓት ከእኔ በተሻለ ሁኔታ የሚያውቀው ማንም የለም። ስለዚህም እኔ ብቻ ነኝ ላስተካክለው የምችለው በዚህች ሀገር የተናጋውን ስርዓት ሁሉም ቦታው ላይ የምመልሰውም እኔው ብቻ ነኝ አሉ እጩ ፕሬዚዳንት ትራምፕ። በዚህ ለዋይት ሀውስ በሚደረግ ሩጫ ውስጥ የህግና የስርዓት እጩ እኔ ነኝ። እስላማዊ መንግስት ቡድንንም እንደሚያጠፉ ዝተዋል። አረማውያኑን አይሲስን እናሸንፋለን። የምናሸንፋቸው ደግሞ አሁኑኑ ነው። ዶናልድ ትራምፕ ትናንት ካነሷቸው አነጋጋሪ ነጥቦች አንደኛው የተመሳሳይ ፆታ ፍቅረኞች እና ፆታቸውን የለወጡ ሰዎች ጉዳይ ጆሮ የሚያስቀና ነበር። I will do everything in my power to protect our LGBTQ የተመሳሳይ ጾታ ፍቅረኞችና አንዳቸውን የሆኑ ወይም ስላለመሆናቸው እርግጠኛ ያልሆኑ ሰዎቻችንን ደህንነት ከጥቃት ከመንፈስ መጎዳትና ከውጪ የአስተሳሰብ ጫና ልጠብቃቸው እንደ ፕሬዝዳንት ማድረግ የምችለውን ሁሉ አደርጋለሁ። ይህ የተመሳሳይ ጾታ ፍቅረኞች ጉዳይ በወግ አጥባቂዎቹ ሪፐብሊካን ውስጥ ትልቅ ክርክርና ጭቅጭቅ የሚካሄድበት ይበልጥ ነፃነት ካለው ለዘብተኛው ዲሞክራቲክ ፓርቲ ጋር ደግሞ የሙግትና የትንቅንቅ የአጀንዳ ነጥብ ነው። እንግዲህ ትንቅንቁ ሳይቀጥል አይቀርም። ትራምፕ ያንን ብለው የሰውን ጭብጨባ አደመጡ እና እንደ ሪፐብሊካኖች በዚህ ጉዳይ ማጨብጨባችሁ አስደስቶኛል አሉ። ሌላው የአሜሪካ ፖለቲካ የፍትጫ መድረክ የፍልሰት ጉዳይ ነው። በሽብር ፈጠራ ከተደፈረ ማንኛውም ሀገር የሚነሳን ፍልሰት ለጊዜው እናቆማለን። አንዳች መስራቱ የተረጋገጠ መላ እስኪገኝም እስኪገኝም ስደተኞችን አገራችን ውስጥ አንፈልጋቸውም። ከጎረቤታቸው ሜክሲኮ ጋር ሊያፋጥጣቸው የሚችለውም ይኸው የፍልሰት ጉዳይ በትራምፕ አስተዳደር መፍትሄ እንደሚያገኝ ተናግረዋል። ሕገ ወጥ ፍልሰትን፣ ወንበዴዎቹን፣ ሁከትን ለማስቆም ስንል ታላቅ የወሰን ግንብ እናቆማለን። እቹ ፕሬዚደንት ዶናልድ ትራምፕ የተራዘመና ሁሉን አቀፍ ንግግራቸውን በቋሚው መፈክራቸው አጠናቀቁ። አሜሪካን መልሰን ጠንካራ እናደርጋታለን። አሜሪካን መልሰን እናኮራታለን። አሜሪካን መልሰን ደህንነቷ የተጠበቀ እናደርጋታለን። አሜሪካን መልሰን ሀያል እናደርጋታለን። አምላክ ይባርካችሁ። እወዳችኋለሁ። የዶናልድ ትራምፕ የትናንት ንግግራቸው እንደ ወትሮው ውረፋና ስድብ አልነበረውም። አሜሪካ ደርሶባታል ለሚሉት አበሳ ሁሉ ሂላሪ ክሊንተንን ተጠያቂ ቢያደርጉም አንድም እንኳ የዘለፋ ቃል አልወጣቸውም። እንዲያውም አንዴ ሰው በቁጥጥር ስር ተዋል፣ ትታሰር ትታሰር እያለ ሲጮክ ጣታቸውን ቀስረው ዝም አሰኙትና ጥቅምት ሀያ ዘጠኝ እናሸንፋት አሉ። Berkah, kardan dinyaut dari tab di kantor Cibubait, Amerika Dunlop, Selomonabad, Senin, Cleveland, Ohio.